ከማህበረሰብ ለማህበረሰብ በአውስትራሊያ የበጀት ዓመቱ ሰኔ ሰላሳ ሲጠናቀቅ ዓመቱን በስራ ያሳለፉና ገቢን ያስገኙ ነዋሪዎች በሙሉ ታክስን ማሰራት ግድ ይላቸዋል መንግስት በየአመቱ እንዳገሪቱ ተጨባጭ ሁኔታ የታክስ ህጎችን የሚያሻሽል እንደመሆኑ መጠን የታክስ ቅናሾችና ጭማሪዎችንም ይፋ ያደርጋል። በዘንድሮ የታክስ አመትም ምን አዳዲስ ማሻሻያዎች ተዋውቀዋል? ዜጎች ታክስን ለማሰራት ሲሄዱ ምን አይነት ነገሮችን ከግምት ውስጥ ማስገባት ይኖርባቸዋል? በሚሉ ጥያቄ ዙሪያ ባለሙያን ጋብዘናል። አቶ ኬኔዲ ወልደማርያም የኬኔዲ ታክስና ቢዝነስ ሰርቪስ ዳይሬክተር ደንበኞቻችሁ ታክስን ለማሰራት ሲመጡ በመሰረታዊ ደረጃ ማሟላት የሚገባቸው ነገሮች ምንድን ናቸው? ምን ያህል ገቢ እንዳገኙ እንዳገኙበት በዛ ዓመት መጀመሪያ ማሳወቅ አለባቸው። ገቢ የሚባለው ሁሉንም አይነት ከሰንተር ሊንክ ኢንካም የሚገኝ ከሆነ ኢንተረስት፣ ባንክ ማስቀመጥ፣ ቤት በማከራየት በታክስ ፋይል ነበር ተሰርቶ በማግኘት በኤቢኤም ተሰርቶ የተገኘ ሁሉንም ታሳቢ ማድረግ አለባቸው። መጀመሪያ ያገኙትን ገቢ ማሳወቅ አለባቸው። አንዳንድ ጊዜ በትክክል እኛ ላናውቀው እንችላለን። ራሳቸው ሰዎቹ ማሳወቅ ያለባቸው ነገሮች አሉ። ያንን ገቢ ለማግኘት ያወጡትን ወጪ ደግሞ በትክክል መዝግበው ደረሰኝ የሚጠይቁ ሀገሮች በሙሉ ብሎ ሰው ሰው ይዘው እንዲመጡ ይጠበቃል። በታክስ አሰራር ሂደት ውስጥ በተለይ ደግሞ በደንበኞቻችሁ ዙሪያ እንደ ችግር ተብለው የሚነሱት ዋና ዋና ችግሮች ምንድን ናቸው? ብዙ ጊዜ እንደ ችግር የምናየው ምንድን ነው? አንዳንድ ሰዎች ብዙ ታክስ ለማክፈላቸው ብዙ እንዲመልስላቸው ይጠይቃሉ እና እኛ የምንሰራው የሂሳብ ማስታረቅ ስራ ነው። አሁን ያገኘው ገቢና የከፈለው ታክስ ተመጣጣይ ነው ወይ ነው፣ እዚህ የማስታረቅ ስራ የምንሰራው ብዙ የከፈለ ትንሽ ገቢያ ግኝታ የግድ ብዙ ይመለስለታል ማለት ነው። ምንድን ነው ወጪዎቹ? አሁን አንድ ሰው አንድ መቶ ሺ ብር ካገኘ ወጪዎቹ አስር ሺ ከሆኑ ከዘጠና ሺ ስንት ታክስ መክፈል አለበት እንላለን። ግምትን መናገር ይቻላል። አሁን መንግስት ካርት የሚፈልገው ታክስ ወደ ሀያ ሺ ነው። ዘጠና ሺ ታክስ የሚደረግ ኢንካም ካለ ከሁሉም ማለት ነው አሁን በዛ ጊዜ አንድ ሰው ሀያ አምስት ሺ ከፍለኮ ነበረ። አምስት ሺው ተመላሽ ይደረግለታል። ይህ ሂሳብ ማስታረቅ የሚባለው ውስጥ ነው። ሰዎች ብዙ ያልከፈሉት እንዲከፍሉ እናደረጋለን የሚጠበቅባቸው ያልከፈሉ፣ ብዙ የከፈሉ ደግሞ እንዲመልስላቸው እናደረጋለን ማለት ነው። እና ብዙ ጊዜ ሰው ማይረዳው አንድ የተለያየ ቦታ በመስራቱ ብዙ ታክስ የከፈለ ይመስለዋል። ግን እዚህ ሲመጡ ያው እንደዛ አደለም። የስም ሰርጠ ኢንካሙ አንድ አንድ ሰው ነው የምንደምረው እኛ እና አንድ ሰው ደምረን ይህንን ነው ታክስ ብትከፍለው ነው የምንለው እነሱ ደግሞ እና እዛ ብዙ ተቆርጠ ይጠብቃል አሁን ትክክል ነው። ብዙ ይቆረጣል። ምን በየሄድክበት ክበት አስራ ስምንት ሺ ሁለት መቶ ታክስ ፍሪ ትረሾልድ አታገኝም። አንድ አውስትራሊያው ሬዚደንት የሆነ ሰው አስራ ስምንት ሺ ሁለት መቶ በየአመቱ ታክስ ፍሪ ማግኘት አለበት። ታክስ የማይደረግ ብር ማለት ያ፣ ግን ከአጠቃላይ ስራ ነው። በየቦታ በሄድ ቁጥር አስራ ስምንት ሺ ማግኘት አትችልም። አስራ ስምንት ሺ ሁለት መቶ እና እሱ አንዱ እሹ ነው። ሌላው ብዙ መመለስ አለበት የሚለውን እና ብዙ እንዲመለስ ደግሞ ብዙ መሰል ይጠይቃል። ወይም ደግሞ ብዙ ወጪዎች ሊኖሩ ይገባል ማለት ነው። እንደሚታወቀው የአውስትራሊያ ታክስ ቢሮ ገቢ በትክክል ካልተገለጸ የተለየ ምርመራን የሚያካሄድና የተሰራውም ታክስ እንደገና እንዲሰራ የሚያደርግበት አካሄድ አለ። ይህንን ነገሮች እዛው መጨረስ አይችሉም ነበር ወይ? ለምን ወደ ታክስ ቢሮ ሄዶ ተመልሶ እንዲመለስ ይሆናል? እንደ እናንተ ያሉ ባለሙያዎች ይህንን ችግር እንዳይፈጠር አቅጣጫን አመላክቱም። ታክስ ወደ ታክስ ኦፊስ ስንልክ ያው በተቻለ መጠን እኛ በምናውቀው ክላየንቱ በሚያውቀው ነው፣ እና ሁሉም ነገር ትክክል ነው እኛ የምናደርገው ብለነው የሚያስበው እኛ ደግሞ ሪዝነብል ኢንኳየር የምንለው አለ። በተቻለ መጠን ሰውን እንጠይቃለን። ሌላ ኢንካም እንዳይኖረው፣ ተገቢው በላይ ዲዳክሽን እንዳይጠይቅ፣ ውጪዎች እንዳይጠይቅ ይህንን ይህንን በግልጽ እናስረዳለን። ሰውን ይህንን ስናስረዳቸው አንዳንድ ጊዜ ሰው ራሱም ኢንካሙን የሚያውቅበት ነገር አለ። አሁን ባለንበት የቴክኖሎጂ ዘመን ደግሞ ዳታ ሲንክሮናይዜሽን የምንለው በኤቲኦ ዳታ ሲንክሮናይዝ ያደረጋሉ። ከዚህ ሀገር ወጥተህ ከነበረ ታክሰስ ያውቁታል። እንትን ልክ የወሰድከው ያውቁታል። የሆነ ኮንትራክተር ላይ በኤቢኤን ያሰራኸው ያውቁታል። በአሁኑ ሰዓት እና ላት ኦፍ ካፓቢሊቲ ይሄ ኢንተርኔት የሚባለው ትልቅ የዳታ ሀብ ነው። እና ትልቅ ደግሞ ለነሱ ደግሞ ጉልበት ሰጥቷቸዋል። እንዴት አድርገው ሰው ምን እየሰራ እንዳለ ለመከታተል ምን እየሰራ የት እንደሚውል፣ ከሀገሪቱ መቼ እንደወጣ፣ መቼ እንደተመለሰ፣ ከሰተሊክ ስንት እንዳስገባ ባለፉት ሶስት አመታት እንደ ሪኳየርመንት አድርገውታል። ብዙዎቹ ሪልስቴቶቹ ሪፖርት እንዲያደረጉ፣ ኡበር የሚያሰሩት ካምፓኒዎች ሪፖርት እንዲያደረጉ፣ ለመንግስት ደልበር የሚሰሩ ሰዎች ሪፖርት እንዲያደረጉ ለኤቲኦ። ድሮ ይሄ የሚታወቅ ነገር አልነበረ። ኦዲት ካልተደረገ አይታወቅም። አሁን ግን ሰው በትክክል ካልነገረ ለኛ እነሱ ደግሞ ቀድመው ይገኛል እና ያንን ሲያገኙ ተጨማሪ ታክስ ይመጣል። ለተጨማሪ ታክስ ደግሞ ኢንተረስት አለው። አሁን የምንልከው ኢንካም እንዳለ ይቀበሉታል። ኤቲኦ የተለያየ ዳታ ካለው ወዲያው ያ ያስተካክለ ዋል አሁን ገና ሲኒት አሁን ግን ስለማይደርስላቸው አሁን ስንልክላቸው ምንድን ነው የሚያደርጉት? ቀስ ብለው በኋላ ነው ለእኛ የሚልኩት ማለት ነው እና በዚህ ጊዜ ኢንተረስት ያስከፍሏቸዋል። ቅጣት የለውም፣ ግን ኢንተረስት አለው። ቅጣት የሚኖረው ያልሆነ ክሌም ስታረግ ያልሆነ ውጭዎች አስለዚበ ስትልክ ግን ሲኦ በጣም የተጋለለ ነው ስህተት ነው በሚያውንበት ሰዓት ቅጣት ያደርጋል። በቅጣትና በኢንተረስት በኩል ያለው ልዩነት ምንድን ነው? ቅጣቶች ውስጥ ምንድን ናቸው? ከአውስትራሊያ ታክስ ቢሮ በኩል የሚመጡት ቅጣቶች አሁን ምንድን ነው? አንዱ ኢንተረስት የምንለው አሁን አንተ ብሩ ተጠቅመበታል፣ ወደኛ መምጣት የነበረው ብር በጊዜው አልሰጠህንም። ስለዚህ ለዛ አስራ ሁለት ፐርሰንት ኢንተረስት ያስከፍላል። አንተ ጋለ ቆየበት ጊዜ ማለት ነው። እስከ መቼ ነው ታክስ ፍሬ የሚሆነው? እስከ ናይዝ አስራ አምስት ሁለት ሺህ ሀያ ሦስት እነሱ ካገኙት ኢንተረስት ባያስከፍሉ እስከዛ ድረስ ሰው ዲክለር የማድረግ ኃላፊነት ስላለ ከመ ታክስ ኤጀንት ማለት ነው። ከዛ በኋላ ግን አንድ ቀንም ብትሆን ለዛች ኢንተረስት ያስከፍላሉ። በዛኛው ሬት በአስራ ሁለት ፐርሰንት አካባቢ በየጊዜው ቀያየሩታል ግን አሁን ያለው ወደ አስራ ሁለት ፐርሰንት ነው። እና ያንን ኢንተረስት ለዲፈረንሷ ሁለት መቶ ብር መክፈል ከነበረበት ተጨማሪ ለዛች ነው ኢንተረስት የሚያስከፍሉ። ቅጣት የምንለው ግን ታክስ ለማግኘት ያልሆኑ ዶኩመንቶች አቅርበሃል፣ ኢንካም ጀነሬት ስታደርግ ያንን የሚመጥም ወጪዎች አላስመጣህም በሚል የሚመጡ ነገሮች አሉ። እነዚህ ሬክለስ እንለዋለን። ሬክለስ ማለት ሆን ብሎ ተጨማሪ ብር ለማግኘት ነው ይሄንን ወጪ ያስመዘገበ ብሎ ኤቲኦ ሲያምን ቅጣት ያደርጋል። ያ ቅጣት አንተ ያገኘሁ ጥቅም አላስፈላጊ ኢንቮይሶች በማቅረብ አንድ ሺህ ከሆነ አንድ ሺህም ሊቀጡ ይችላሉ። አምስት መቶ ሊቀጡ ይችላሉ። ሁለት ከሃምሳ ሊቀጡ ይችላሉ። ያንን ታክስ ኦፊስ ያለው ሰው የሱ ኃላፊነት ነው። ያ ኃላፊነቱ ምንድን ነው? ይሄ ሬክለስ ነው። ከዚህ በፊት ማስጠንቀቂያው ነበር ምናምን ካለ እስከ መቶ ፐርሰንት ሊሄድ ይችላል። አይ ይሄ በጣም የተጋነነ ነው፣ መሆን አልነበረበትም፣ አውቆ ነው ያደረገው ሲል ደግሞ ሀምሳ ፐርሰንት አምስት መቶ ሊያስከፍል ይችላል። አይ ይህንን ነገር ደግሞ የኢትዮ ዲስክሬሽን የምንለው የራሱ አሰሰሩ የሚሰራው ስራ ነው። ይሄ ካለማወቅ የሚመጣ ነው። እና ነፃ ማ ሊያደረገው ይችላል፣ ወይም ደግሞ አምስት ፐርሰንት ሁለት ከሀምሳ ልቀጣው ይችላል ሊ ይችላል ለአንድ ሺህ እና ያንን ነገር ከግለት ውስጥ ያስገባ ነው። ይህንን ነገር ሲሰሩት እና ቅጣት የሚባለው ብዙ ጊዜ ያልሆኑ ዶኩመንት አቅርበት ሌላ ጥቅም ለማግኘት ሞክረሃል ብሎ ታክስ ኦፊስ ያስብ ነው። አሁን ቀደም ሲል እርስዎ የተናገሩት ነገር አለ። ሰዎች አላስፈላጊ ጥቅሞችን በማግኘት ሊቀጡ እንደሚችሉ ሁሉ አንዳንድ ጊዜ ደግሞ የሚያስፈልጓቸውን ጥቅሞች ባለማወቅ የሚያጡ ሰዎች ሊኖሩ ይችላሉና እነዚህን ጥቅማ ጥቅሞች የሚፈቀዱ ተቀናናሾች እንዴት ነው ሰዎች ሊያገኙ የሚችሉት? እነዚህን በተመለከተ የእርስዎ ምክር ምንድን ነው? የእኛ ስራ የእኛ ኃላፊነት ነው። ይህንን ነገሮች ምንድን ነው የምንላቸው? ለእያንዳንዱ የስራ መስክ ለእያንዳንዱ የንግድ አይነት ተቀናሽ መሆን ገባቸው ነገሮች እኛ መዝግበን ይደናል። አሁን አንድ ሰው ነርስ ነኝ ካለ ወይ ካለች፣ ለነርስ የሚቀመስ ነገሮች ምንድን ነው የነርስ ሰዓት ገዝተሃል ወይ? የነርስ ዩኒየን ገብተሃል ወይ? ሬጅስትሬሽን የነርስ ከፍለሻል ወይ ከፍለሻል ወይ? ጫማ ገዝተሻል ወይ? ለነርሲ ፕሮፌሽናል የሆነ ኮድን የሆነ ቲሸርት እዛ ትለብሳላቸው ወይ? እናንተ ናቸው የምትገዙት ወይ ወይ አሰሪ ነው ገዝቶ የሚሰጣቸው? ይህንን ሁሉ የመጠየቅ ኃላፊነት አለ። አሁን አንድ ሰው ኡበር የሚነዳ ከሆነ ዘማን ብዙ የኛ ኮሚኒቲ ሄድን በብዛት ይሰሩታል። እና ኡበር የሚሰሩ ሰዎች ምንድን ነው ወጪ አይነቶች ክሌም የሚደረጉ መጠየቅ የሚችሉት እናውቀዋለን፣ መዝግበን ይዘናል። እና መዝግበን ስለያዝ እንጠይቃቸዋለን። እነዚህ ነገሮች በዚህ መልኩ ምናረግ፣ በጽገና በኢንሹራንስ ፔትሮል ስንት ታወጣለህ? ቅጣት ያሆነ ቦታ አቁመህ ቶሎ ስትሄድ ተቀጥሃል ወይ? ተሳፋሪ ዚያ አቁምልኝ ምናምን ይልህና የመቀጣት ነገር አለ። እንደዚህ እንደዚህ አይነቱ ነገሮች አሉ። ኢንሹራንስ አለ። ውሃ ትገዛለህ ወይ? ለክላየንቶች ኮቪድ ቴስት ከፍለሃል፣ ገታ ታውቃለህ ወይ? ያ ሁሉን ጠይቃቸዋለን። መዝገብ አለን። ለእያንዳንዱ የስራ መስክ መቀደስ ያለባቸው ነገሮች አለ። አሁን የእኛ ስራ ምንድን ነው? እነዚህን የእኛ ክላየንቶች ሉዝ እንዳያደርጉ ይህን ነው የምንጠይቀው። በተደጋጋሚ ይህንን እየጠየቅ ሰዎቹ ዶኩመንት እዛ እንኳን ባይነራቸው ከቤታቸው ሄደው እንዲልኩልን እናደርጋለን። እና ይህንን የእኛ ስራ እንደ ታክስ ኤጀንትን እንደ ፓርት ኦፍ ዘ ኮሚኒቲ ይህንን ነገሮች በትክክል መስራት እንዳለብን ይገባል። የታክስ ጊዜ የመጨረሻው ከመቼ እስከ መቼ ነው? የአሁኑን የ2021 ሃያ ሁለትን መጨረሻ ማስገባት የሚገባቸው መቼ ነው? በታክስ እጀት በኩል ሎጅ የሚያረጉ ከሆኑ እስከ መይ አስራ አምስት ሊሄድ ይችላል። ቶይኒ ቶይኒ ስ በራሳቸው ሎጅ የሚያደረጉት ከሆኑ ግን ኦክቶበር ሰርቲ ፈርስት አሁን ጥቅም ሰላሳ አንድ እንትን ማድረግ አለባቸው ብዬ ነው የማስበው። ቀደም ሲል እንግዲህ እንደተጠቀሰው የታክስ ቢሮ በየአመቱ ማሻሻያዎችን፣ ጭማሪዎችን ወይም ቅናሾችን ያደርጋል። በዘንድሮስ የታክስ አመት ምን የተለዩ መልካም ነገሮች፣ በአንፃሩም ደግሞ እንደ ችግር ሊጠቀሱ የሚችሉ ነገሮች አሉ? በዚህ አመት የተደረገ ለውጦች አሉ? አሁን አንዱ ኦፍሴት አለ በዚህ ዓመት ኦፍሴት ማለት ምድን ነው ታክስ ለሚያክፈልስ ሰው ታክስ ለከፈለ ሰው ኢንካሙ እስከተወሰነ ድረስ ለሆነ ሰው መታያሺ ለሆነ ሰው አምስት መቶ አለ ታክስ ኦፍሴት የሚባለው ሎው ኢንካም ኦፍ ስቴት አለ በዚህ ዓመት ሎው ኢንካም ኦፍ ስቴት ለእያንዳንድ ሰው እንዲደርሰው ይደረጋል። ግን ታክስ ያልከፈለ ግን አይመለስለትም። የካምፓኒ ታክስ ሀያ አምስት ፐርሰንት ጥለዋል በዚህ ዓመት። ሌላው ትንሽ አስደንጋጭ ያለው በዚህ ዓመት ድሮ ልጆቻችንም ይሁን የሚያስልና የሄክስ ፊ ነበር። የሄክስ ፊ አንድ ሰው ኢንካሙ አምሳ አራት ሺ አምሳ ሶስት ሺ ካልሆነ አይከፍልም ነበር። በዚህ ዓመት ግን አርባ ሰባት ሺ አስራ አራት ብር ሜክስ ያደረጉ ዋን ፐርሰንት መክፈል አለባቸው በተለይ ለልጆቻችን ዕዳም መክፈል የሚችሉ ቢሆንም ግን የሄክስ ነገር መንግስትም ብሩን መመለስ እየፈለገ የሚመስል ነገር አለ። አርባ ሰባት ሺህ ስታገኝ ምናልባት ታክስ ተቆራርጦ አንድ ሰባት መቶ ብር ምታገኘው በእጅ ከዛ ውስጥ ደግሞ ከታክስ ኦፊስ ደግሞ ወደ አራት ሺህ ሰባት መቶ እንድትከፍል ትጠየቃለ ለሄክስ ማለት ነው። እና ይህንን ሁሉም ሰው አውቆ ብዙ ታክስ መክፈል መጀመር አለበት ወይ ኦፍ ላይፉን ማስተካከል አለበት። ይሄ ነገር እቢት እዳ ለልጆቻችን እዳ ውስጥ የሚከት ነገር ነው። እና ለወንድሞቻችን ይህንን ነገር ሊሆን ስለሚችል ይህ ጥንቃቄ እንዲደረግበት በተለይ ኤክስ የሚባለው ነገር ትንሽ ሰንሲቲቭ ነው። በዚህ አመት እና ወደፊትም የሚቀጥል ነው የሚመስለው። ብራቸውን ማስመለስ መንግስት ይፈልጋል። እና ድሮ ውስጥ ከ ሀምሳ ሶስት ሺህ ማለት አንድ ሺህ በሳምንት እያገኘ አይከፈልም ነበር አሁን ግን ስምንት መቶ ምናምን ግሮስ ስታገኝ ዘጠኝ መቶ ምናምን የግድ አራት ሺህ ሰባት መቶ መክፈል አለብህ እና ይህንን ትንሽ ጥንቃቄ ቢደረግበት። ሌላው ከፍለው የኮቪድ ቴስት የሚያደርጉ የነበሩ ሰዎች ታክስ ዲዳክሽን አለ በዚህ አመት። ለስራ ምክንያት በየጊዜው ኮቪድ ቴስት አድርጉ ይባልና ቴስቲንግ ኪት ምናምን የሚገዙ የነበሩ ሰዎች ስፒት ካላቸው ክሌም ማድረግ ይችላሉ። ወደ ስራ ለመሄድ የግድ እሱ ማድረግ ስለነበረባቸው ማለት ነው። ሌላው አሴት ራይት ኦፍ ነው። አሴት ራይት ኦፍ ደግሞ እስከ መቶ ሀምሳ ሺህ አሴት ለቢዝነሶች ኢሚዲየት ራይት ኦፍ አለ በዚህ አመት እና እሱን አድቫንቴጅ መጠቀም አለ እሱ ጥሩ ነው እና እሱን መጠቀም እንችላለን ሌላ ባክ ዴት ኦፍ ሎስ የምንለው አለ አሁን በፊት ሎሱ ወደፊት ነበር የሚታሰበው አሁን ግን ስሞል ቢዝነስ አምና ታክስ ከፍሎ ከሆነ በዚህ አመት ሎስ ካለው የአምናውን ተመልሶ ማስተካከል ይችላል ይላል አሁን በኮቪድ ምክንያት የአድቫንቴጅ አለው ለስሞል ቢዝነሶች ማለት ነው በዚህ አመት እንኳን ብዙ ሎስ ቢያገኙ አምና ትርፋ ስለነበረ የአሁኑ ሎስ ባክዋርድ አርገው ቆጥረ ዲዳክሽን የማስተካከል ነገር አለ ደግሞ ለቢዝነሱ ጥሩ ነው ብዬ ነው ማስበው። አቶ ኬኔዲ ወልደ ማርያም የኬኔዲ ታክስና ቢዝነስ ሰርቪስ ዳይሬክተር ስለነበረን ቆይታ እናመሰግናለን። እኔም ማተር እና ኤስፔስ አማርኛ እንሰጣችሁ ጀድል በጣም ነው የማመሰግነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።